the voice of america you ya yeah, yeah, america Adams. radio tabiano <laughs> የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምናመሻችሁ። የዛሬ እሁድ የመስታወት ዝግጅታችንን ይዘን ቀርበናል። የምናስተናግዳችሁ ሄኖክ ሰማግዜርና ቆንጂ ታየነን በዛሬ መስተዋት፣ እንደ አባይ ጅረት ዘመን ወርቅ ማለት ጊዜው ወርቅ ነው። እኔ እናቴ እኔ ስለምትወዳይ በቃ እኔ ስወልድ ደስ ስላላት ዘመኑ ወርቅ ነው አለች፣ ዘመን ወርቅ አለች። ከዛም በኋላ ፈሰሰች። እናቴ ማለት እኔ ለማሳከም በጣም ትንትል ነበረ ትለፋ ነበረ፣ እና ለእኔ ብላ እንደ ሞተችም አውቃለሁ። በጣም ያናዳል። እናቴ ባውቃት ደስ ይለኝ ነበር፣ ግን እግዚአብሔር አነሳኝ በእናቴ ትክክል ላስብ ሰጥቶኛል። አንዱ መንስኤው የሳምባ በሽታ የሆነው ካይፎሲስ የሚባለው የአከርካሪ አጥንት መጉበጥ በሽታ የተጠቃች አንዲት የ12 ዓመት ታዳጊ ህጻን ታሪክ ላይ የሚያጠነጥን የዶክመንተሪ ፊልም አዘጋጆችን በስቱዲዮ እንግድነት ጋብዘናል። በሌላኛው ዘገባችን ሴት ተማሪዎች ካሉባቸው ችግሮች አንዱ በሆነው ባለፈው ሳምንት የተጀመረው የመስታወት ውይይታችንም ተካቷል። በጣም ነው ደስ የሚላቸው። እንደውም ራሱ እኔ ትዝ ይለኛል፣ ባለፈው ጊዜ እዚህ ቀጨኔ ደብረ ሰላም ላይ ስልጠና እየሰጠናቸው ናቸው ነበር ከማ ደሳ ከቀጨኔ ደብረ ሰላም የመጡ ተማሪዎች የሰፋችሁት ለራሳችሁ ስንላቸው እንዴት ተሯርጦ እንደ ሰፉ ላወራልሻል። ችልም መምህርት ኤልሳቤጥ ኃይለ ማርያም ይባላሉ። ተማሪዎች ለራሳቸው ወርሃዊ የንጽህና መገልገያ በሚሰሩበት ጊዜ የሚሰማቸውን ደስታ ከገለጹበት ነው የሰማ ነው። ዝርዝሩን ይዘናል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። ንጉሡ ታምሬ ዝግጅታችንን ይመራል። በቅድሚያ የዓለም ዜና እናሰማችሁ። ጤና ይስጥልኝ። ክብራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ጀስቲን ቱዋይት በስቱዲዮ መሳሪያዎች ላይ ይገኛል። የሶማሊያ መከላከያ ኃይሎችና የአፍሪካ ህብረት ጦር በታችኛው ጁባ ክፍለ ሀገር ግዛት ውስጥ የምትገኝ ቁልፍ የተባለች ደሴት መቆጣጠራቸው ተሰማ። ከኪስማዮ በስተደቡብ 150 ኪሎ ሜትር ርቀት ላይ የምትገኘው ኩዳይ ደሴት በአካባቢው አልሻባብ ቀርቶት የነበረ ጠንካራ ይዞታው እንደነበረ ተገልጿል። አማጺያኑ ካለፈው ህዳር አንስቶ ይዘዋት የነበረችውን ኩዳይ ደሴት የሶማሊያና የአፍሪካ ህብረት ኃይሎች የተቆጣጠሯት ያለ ውጊያ መሆኑንም መሆኑም ታውቋል። አልሻባብ ደሴት ደሴቲቱን ይጠቀምባት የነበረው ከሰል ወደ ውጭ ለመላክና ያለ ቀረጥ ከውጭ የሚገቡ ሸቀጦችን ለማራገፍና ለማሸጋገር እንደነበር ተነግሯል። የኩዳይ መያዝ በታችኛው ጁባ ሰላምና መረጋጋትን ለማስፈን እጅግ ጠቃሚ እርምጃ መሆኑን የአፍሪካ ህብረቱ ባለስልጣን ማማን ሲዲኩ አስታውቀዋል። የመን ውስጥ ሁጢዎቹ አማጽያን ማዕከላዊቱን ከተማ ጣይዝን መያዛቸው ተገለጸ። ውጤዎቹ ታጣቂዎች የከተማይቱን አውሮፕላን ጣቢያ ትናንት ምሽት ላይ የተቆጣጠሩት ከአካባቢው ባለሥልጣናት አንዳችም መጋፈጥ ሳይገጥማቸው እንደሆነ ተገልጿል። እንዲያውም ዛሬ ጣይዝ ከተማ ውስጥ ውጤዎቹን አማጽያን ተቃውሞ የወጡ ሰልፈኞችን አማጽያን ወደ ሰማይ እየተኮሱ ሲበትኑ፣ ነባሮቹ ባለሥልጣናት አካባቢውን ይጠብቁ እንደነበረ ታውቋል። ዋና ከተማይቱ ሰንአ ላይ በሁለት መስጂዶች ላይ አንድ መቶ ሰላሳ ሰባት ሰው የገደሉ የአጥፍቶ ጠፊ ጥቃቶች ከተጣሉ በኋላ ዩናይትድ ስቴትስ ሀገሪቱ ውስጥ የሚገኙ ሰራተኞቿን ሁሉ ትናንት ማስወጣቷ ተገልጿል። አሜሪካ ዲፕሎማቶቿን በጊዜያዊነት ያዛወረችው የየመን ሁኔታ እጅግ እየተበላሸ በመምጣቱ መሆኑን የውጭ ጉዳይ መስሪያ ቤቷ አስታውቋል። እስላማዊ መንግስት ነኝ የሚለው ኢራቅና ሱሪያ ውስጥ የሚንቀሳቀሰውና ውጊያ እያካሄደ ያለው ቡድን የአንድ መቶ የአሜሪካ ጦር ባለስልጣናትን ስም አድራሻና ፎቶግራፍ በኢንተርኔት አውጥቶ ደጋፊዎቹ እንዲገድሏቸው ጥሪ ካስተላለፈ በኋላ ጥንቃቄ እንዲደረግ የዩናይትድ ስቴትስ ባህር ወለድ ኃይሎች አሳስበዋል። የባህር ኃይሉ አባላትና ቤተሰቦቻቸው የኢንተርኔትና ማኅበራዊ ፈለጎቻቸውን በጥንቃቄ እንዲይዙ የባህር ወለድ ጓዶቹ ቃል አቀባይ የመቶ አለቃ ጆን ካልድዌል መክረዋል። ሁኔታውን እየመረመረ መሆኑን የመከላከያ መስሪያ ቤቱ አመልክቶ የጦር ኃይሎቹ አባላት ሁልጊዜም እንቅስቃሴዎቻቸውንና የሚያደርጉትን ሁሉ በጥንቃቄ እንዲይዙ እያሳሰበ መሆኑን አመልክቷል። ዩናይትድ ስቴትስ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ስፓኝና እንግሊዝ ሞሮኮ ውስጥ እንደገና የተጀመረውን የሊቢያ ፖለቲካ ድርድር እንደሚደግፉ አስታወቁ። ሀገሪቱ ውስጥ እያደገ ያለው የሽብርተኝነት መስፋፋት ጉዳይ እንደሚያሳስባቸውም ሀገሮቹ አመልክተዋል። ምዕራቡ ለዩክሬን የመከላከያ መሳሪያዎችን የመላክን ሐሳብ ግምት ውስጥ እንዲያስገባ የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አዛዥ አሳሰቡ። የአሜሪካው የአየር ኃይል ጀኔራል ፊሊፕ ብሪድሎቭ ይህንን ሐሳብ ያቀረቡት ብራስልስ ላይ ለተሰበሰበው የድርጅቱ ጉባኤ ነው። ሞስኮ ለዩክሬን ተገንጣዮች የምትሰጠው ድጋፍ እየበዛ መምጣቱ እንዳሳሰባቸው ገልጸዋል። የኢትዮጵያን የቴሌኮሙኒኬሽን አገልግሎት ለማሻሻል በወሰደው የአንድ ነጥብ ስድስት ቢሊዮን ዶላር መዋዕለ ነዋይ የኢንተርኔት አገልግሎቱን ወደ ፎርጂ ደረጃ ማሳደጉን መስሪያ ቤቱ ትናንት አስታውቋል። አገልግሎቱ ለጊዜው በአዲስ አበባ ከተማ የተወሰነ እንደሚሆንና አራት መቶ ሺህ ተጠቃሚዎችን እንደሚደርስ ባለሥልጣናቱ ትናንት ለጋዜጠኞች መግለጻቸውን እስክንድር ፍሬው ከአዲስ አበባ ዘግቧል ዝርዝሩን በነገበ ምሽት ፕሮግራማችን ይዞ ይመለሳል። የዜናው ሰዓት አበቃ። ለቀሪ ዝግጅቶቻችን ከመስታወት ጋር አብራችሁን ቆዩ። ወደ ቆንጅትና ወደ ሄኖክ ለመልሳቸው ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ25 እና በ30 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ስርጭታችን እስከ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናመሻችሁ የምሽቱ መስታወት አዘጋጅና አቅራቢዎች ቆንጅት ታየና ሄኖክ ሰማእግዜር ነን። ታዲያ በዛሬ መስታወት የስቱዲዮ እንግዳዎቻችን ዘመኔ የተሰኘው ዶኪመንተሪ ፊልም አዘጋጅና ኢትዮጵያዊት ባልደረባዋ ናቸው። የኢትዮጵያ ሴቶች ልጆች በተለይም በገጠሩ አካባቢ ካሉባቸው ችግሮች አንዱ የሆነውን በተለይ የወር አበባ ወቅት ንጽህና አጠባበቅ ዙሪያ የተሰናዳው ዘገባ ይቀጥላል። ከሁሉም በፊት ግን ሙዚቃ ይጋብዛል ሄኖክ Counting. So, a nail town, I'm here now. I've been waiting for my chance to speak loud. I'm 10 proud. don't care what you're going through. We are not the same. You know who? Me and you. I came from the other side. I'm a die half a can of rich, we pride. You shoot size, I already chose mine. The flag with a yellow rip until the end of time. I ain't got nothing to say, so I'll speak for me. Now you know clearly, I got no enemies. Fear nothing. God is my homie. Rebel kings for life, so stay ready. Do your history. You are not like me. Middle finger to the coward who killed see. Cowards are not invisible. We killed innocent people. Someone kills evil. So, uh... በመጪው ሳምንት በዓለም ዙሪያ የሳምባ በሽታ ቲቪ ግንዛቤ ማስጨበጫ ቀን ታስቦ ይውላል። በዛሬ መስታወት በአግባቡ ሕክምና ያላገኘ የሳምባ በሽታ አንዱ መንስኤ የሆነው የአከርካሪ አጥንት መግወጥ ካይፎሲስ ይባላል። በዚህ በሽታ የተጠቃች አንዲት የአሥራ ሁለት ዓመት ታዳጊ ሕፃን ታሪክ ላይ የሚያጠነጥን የዶኪመንታሪ ፊልም አዘጋጆችን በስቱዲዮ በእንግድነት ጋብዘናል። ዘመን ወርቅ ትባላለች። የፊልሙ ርዕስ ደግሞ ዘመኔም ከዚች ብርቱና ብሩህ ተስፋ ያላት ታዳጊ ስም የተወሰደ ነው። እናትራራዋ እናትራራዋ ፈሰሰች እንደውሃ እንዳባይ ጅረት ዘመን ወርቅ ማለት ጊዜው ወርቅ ነው። እኔ እናቴ እኔ ስለምትወዳኝ በቃ እኔ ስወልድ ደስ ስላላት ዘመኑ ወርቅ ነው አለች። ዘመን ወርቅ አለች። ከዛም በኋላ እንደ አባይ የበለሰዋ ታዳጊ ዘመን የህመም የህክምና ፈውስ የኑሮ ተስፋና የቤተሰብ ታሪክ ነው። አዲስ የወጣው ፊልም ዘመኔ፣ ርዕስ ዘመኔ። የሁለት ዓመት ሕፃን ሳለች የሳንባ በሽታ ያዛትና ከሞት ለጥቂት ተረፈች። በዓመቱ ወላጅ እናቷን በወባ በሽታ አጣች። እናት ፈሰሰች እንደ ውሃ እንዳባ ገና በጠዋት ገና በማረዳ እናቴ ማለት እኔን ለማሳከም በጣም ትንትል ነበረ ትለፋ ነበረና ለእኔ ብላ እንደሞተችም አውቃለሁ። በጣም ያናዳል። እናቴም ባውቃት ደስ ይለኝ ነበር። ግን እግዚአብሔር አነሳኝም። በእናቴ ምትክ ሌላ ሰው ሰጥቶኛል። በስቱዲዮ የጋበዝናት የዘመኔ ፊልም አዘጋጅ መሊሳ ዶኖቨን ወደ ኢትዮጵያ የተጓዘችው የሚሊኒየሙ በዓል ሲከበር፣ ዶክተር ሪክ ሆድ የተባለ አንድ አሜሪካዊ ሐኪም በአዲስ አበባና በጎንደር በተለይ በካይፎሲስ የአከርካሪ አጥንት መጉበጥ በሽታ ያለባቸውን ሕፃናት በቀዶ ጥገና የሚያግዝ ሐኪም ነው። ዶክተር ሆድስን ተከትላ ፊልም ትቀርጽ ነበር። በጎንደር ከተማ ዶክተር ሆድስ ሳሙና ሊገዛ በወጣበት ወቅት አንዲት ሰውነቷ ክፉኛ የደቀቀ ታዳጊ ተመለከተ። ዶክተር ሆድስ ዓይኑ ወገባቸው የጎበጠ ሕፃናትን ከሩቅ ነው የሚያውቃቸው። ዘመኔ መኖር መልካም ከሚባል አጎቷ ጋር ወደ ጎንደር ለሕክምና መታ መሆኑ ነው ትውቁ በጎንደር ጎዳና ሲከሰት የፊልም ቀራጯ መሊሳ ዶኖቨን መቅዳቷን አላቋረጠችም ነበር። The doctors finally said there isn't anything here anyone can do. Take her back to the village and just try and make her happy. Hakimotul kakhamatin bilaina umenem ayna tiyekkemen nardatha dinader gillat an nichilim. Slazi wadagtar wusarwatinna. Ya wichaala chotniya hal badastha anuratalu. Basigiz e bas jugo asno መኖር መልካም፣ ከገጠር የተሰበሰበውን ገንዘብ ጎንደር ለሕክምና ባሳለፏቸው አራት ቀናት ሙጥጥ አድርጎ ጨርሶ፣ በነገሩ ሁሉም ተክዘው ነበር። ያገኘናቸው የፊልሙ አዘጋጅ መልሰ ዶኖቨን ታሪኩን መለስ ብላ ስታስታውስ ነው። ከላይ የሰማ ነው የዘመን ያጎት መኖር መልካም ሰማዩ በተደፋበት ወቅት መንገድ ላይ ዶክተር ሪክ ሆድስ ጋር እንዴት እንደተገናኙ ሲያስበው ፈጣሪ ባይታከልበት ይላል። እኛ እዛ ገብቷል። ይሄ እግዚአብሔር ፍቃድ ወይ ይሄ ሰው እቅድ አይደለም። አይዞሽ ትናንሽ ከዚህ አጋጣሚ በኋላ ነገሮች በፍጥነት ተለወጡ። የዘመኔ የጀርባ አጥንት ህመም የከፋ በመሆኑ ኢትዮጵያ ውስጥ ሊታከም እንደማይችል ተረዱ። ዘመኔ ሁኔታውን በአግባቡ ታስታውሳለች። ይህ ቀጠሩ እስታራት ከቀጠሩና ሰዎቹ ወጉ ብር ሰተን መውራጃ ስነስቶ ሴትም ጣና ትይኛ ቀጫለ ያሉ መታየኝ አንችልም አጥንቷ ተጣሟላለ I just saw this little girl that was so beautiful and so fragile looking, but she had this confidence and this uh, courage that just came out of her. She was like, But I'm with <laughs> Nagargin, but I'm little subber yem tichilk, Alice Legioneta, Melakatkut, Nagargin, Beras Matamaman, Naguzin, Chugunaska, remain a bear, a cababun, Tadam, all let Tagababinak, Albim Tasilj Mohonan. ገና ከጅምሩ ነው የተረዳሁት። የዘመኔ ህመም ግን በጣም የከፋ ደረጃ ላይ ደርሶ ነበር። የጀርባ አጥንቷ ተጣሞ እድገቷን አቀጭጮታል። የ12 ዓመቷ ልጅ ስትታይ የሰባት የስምንት ግፋ ቢል የዘጠኝ ዓመት ልጅ ነበር የምትመስለው። የቀዶ ጥገና ህክምና ካላገኘች የአከርካሪ አጥንቷ ሊሰበርና እንዳትራመድ ሊያደርጋት አልፎም ደግሞ ለሕይወቷ አደጋ ሊሆን ይችል ነበር። ዶክተር ሪክ ሆድስ በወቅቱ የዘመኔ በቀዶ ጥገና የመዳን ዕድሏን አምስት ከመቶ ብቻ እንደሆነ ወደ ሆቴል ክፍሉ ወስዶ ቅድመ ምርመራ ሲያደርግላት ተረድቶ ነበር። እሺ፣ አሁን አንቺ ሐኪም፣ እኔ በሽተኛ። እሺ፣ አንቺ ምርመራ የእኔ ልብ ስለዚህ ዘመኔ ወደ አዲስ አበባ መጓዝ ነበረባት። ምክንያቱም በቀዶ ጥገና መዳን ካለባት ሰውነቷን የሚጠግን ምግብ በአግባቡ ማግኘትና ኪሎ መጨመር ነበረባት። ዶክተር ሪኮድስ በአዲስ አበባ በሚገኘው መኖሪያ ቤቱ እያስተማረና እየተንከባከበ እስከ ቀዶ ጥገናው ድረስ ሊያኖራት ቃል በመስጠቱ ቤተሰቦቿ ፈቅደው አጎቷ መኖር መልካምን ተንከባካቢ አድርገው ላኩት። ከዛ በፊት ግን ያሳደጓት አያቶቿን ወዳጅ ዘመዶቿን በለሳ ሄዳ መሰናበት ነበረባት። ከአያቷ ጋር በአንዲት ደሳሳ ጎጆ ውስጥ ቁጭ ብላ ዶክተር ሪኮርድስ ጎንደር ጎሃ ሆቴል ሲመረምራት የነበረውን ሁኔታ እያጫወተቻቸው ማምሻውን ስታስቃቸው ታመሻለች።

በማግስቱ ጉዞ ወደ አዲስ አበባ። ዘመኔ ባይኗ እምባቅርር እያለ ላለማልቀስ እየታገለች አያቷ አንጀታቸው አልችል ብሎ እምባቸው እየወረደ በለሳ ተሰብስቦ ዘመኔን ሸኛት። ቢያንቹን ተርቦና አይኔ የናፈከሺ سوني ويوت كوتي ساموت تاي تاي تاي የዘመኔ ሕመም በአዲስ አበባም በቀዶ ጥገና የሚድን አይደለም። ወደ ውጭ ሀገር ሄዳ መታከም ይኖርባታል። በዶክተር ሆድስ የሚረዱ እንደዚህ አይነት የጀርባ አጥንት ሕመም ያለባቸው ታዳጊዎችና ወጣቶች በርካታ ናቸው። አዲስ አበባ ውስጥ አራት ትላልቅ ቤቶች ውስጥ በዶክተር ሆድስ የሚታገዙ ብዙ ናቸው ኑሯቸውም One of the nice things about it was that Doctor Rick had a number of other kids with really crooked spines. So for the first time Zemani was in a surrounding with people that were like her. And so in that respect she blossomed, you know, she really kind of Doctor um, we Rick ለመጀመሪያ ጊዜ ዘመኔ እንደ እሷ አይነት የጤና እክል ካለባቸው ሰዎች መሀል መኖር ጀመረች። በዚያ ረገድ በእጅጉ ፈካች። ናፍቆትን ብዙ ሳያስቸግራት በፍጥነት ተላመደች። ድሮ የኔ ጓደኞች ጤነኛ፣ እኔ በሽተኛ እየሳለቅስ ነበር። አሁን ግን ጤነኛ ያድኑኛል ብዬ ተስፋ ዚያለ የሰውነግ የስጋ ቶች I love you, I love you, My Brooklyn, New York, Minoru. ከመልሳ ጋር የተገናኘ ነው። በአጋጣሚ ነው። አዎ፣ አንድ ጓደኛ ነበረች እና እዛ ትራንስሌት የሚያደርግ ሰው እፈልጋለሁ ብላ መልሳ ነግራት ነበረ እና እኔ እንደ ድንገት ወዲያው መለስኩላት ለመልሳ እና በነጋታው ቤቷ ሄድኩኝ። ቤቷ ሄጄ የሰራችውን ነገር ስታሳየኝ ያኔ ነው ከእሷ ጋር መስራት ያሰብኩት። ታሪኩን እንዴት አየሽው? እንግዲህ በብዙ አመት ነው። ፊልሙን ረጅም ጊዜ ወስደው ነው የቀረጹት የቀረጸችው መልስ ያለ ነ መጀመሪያ ላይ ብዙ ታሪክ ነበረ ላይክ የመጀመሪያ ታሪኩ የወጣው በኋላ ላይ ነው። መጀመሪያ ላይ እኔም ራሴ አላወቅኩኝ ምን አይነት ስቶሪ እንደሆነ። ግን እየሰራን አብረን ስንመጣ ሁሉንም ያሰራችውን ፉተጅ ሳየው ስለ ዘመኔም አወቅኩኝ፣ ስለ አገሩም የዘመኔም፣ ስለ ዶክተር ሪክ ሆድስም ስለ ዶክተር በዋቺ ምኖር የእሷ ፋሚሊዎች አያቶቿ የጎንደርን አገር ሁሉንም ቦታ ሳየው ምንም መስራት እንዳለብኝ አወቅኩና፣ እኔም በህይወቴ ላይ እንደሱ አይነት ደረጃ ላይ ነበርኩኝ። እስቲ ንገሪኝ ስላንች። መቼ ነው ወደ ዩናይትድ ስቴትስ የመጣሽው? የት አካባቢ ነው ኢትዮጵያ የተወለድ? እኔ አዲስ አበባ ነው የተወለድኩት። እዚህ ከመጣሁኝ አንድ ሀያ አመት በላይ ሆኖኛል። የምሰራው ኮስቲም ነው የምሰራው እና አክሰሰሪዝ ነው የምሰራው። ግን ከመልሳ ጋር እሷ ፍላጎቷ ደግሞ መርዳት እንደፈለገችም ሳይ የበለጠ ከእሷ ጋር ለመስራት ጥሩ አጋጣሚ ነበር ለእኔና በጣም ደስ ይለኛል። ቅድም ከግልሽ ጋር ልታገናኙ ከግል ህይወቴም ጋር የሚገናኝ ነው። በዛ በዛ ጊዜ ምን ማድረግ እንደፈለግኩም አላውቅም ነበር። አንዳንዴ መሀል ትራንዚሽን ላይ ትሆናለህ ላይፍ እና በግል ህይወት እና አንዳንዴ ጋት ፊሊንግ መከተል በጣም በሱ ነው እኔ ሁሌ የምኖረው እና የእሷም ታሪክ መለሳም ህይወቷ ላይ ያሳለፈችውን እንዴት እንዳገኘቻት ዘመኔን ራሱ የዘመኔ ፊልም መሰራቱ ራሱ ለእኔ ተስፋ ሰጠኝ። ማድረግ ያለብኝን ነገር አቅጣጫ እንድወስድ አረገኝ ማለት ነው። እስቲ ወደ ታሪኩ እንመለስና ና በአማርኛ የተወሰነውንም አንቺ እንድትነግሪኝ ነው። አዲስ አበባ መጣች ዘመኔ ዶክተር ሪክ ሆድስ ቤት ውስጥ ነው ያለችው። ሰውነቷ ቀጭን ስለ ነበረ ለቀዶ ጥገና መዘጋጀት ነበረባት። እስቲ እሱን ታሪክ ለአድማጮች አንድ ላይ አምጪል። እሺ ዘመኔ ስትመጣ ያው በአጋጣሚ ነው የተገናኙት ከዶክተር ሆድስ ጋር እና መልሳም እንዳለችው በዛ ሰዓት የሄደችው በሌላ መንገድ በሌላ ስራ ነው እና ካሜራዋ ስላለ ፊልም አድረግ ጀመረች። ዘመኔ የመጣችው ወደ አዲስ አበባ በድንገት ነው ማለት ይቻላል። እና አዲስ አበባ ከመጣች በኋላ ትምህርት ቤት ያው ለሰርጀሪው ብቁ እንድትሆን መዘጋጀት ነበረባት። ሰርጀሪ ወዲያው መደረግ አይችልም። ሰውነቷ በጣም ደቃቅ ስለሆነ ደቃቅ ነው ው እና ብዙ ያው መጀመሪያ ላይ የሚያዩት ስክሪን የሚያደረጉት ነገር አለ ሰርጀሪ ለማድረግ እንደው ለመግለጽ ያህል በፊልሙም እንደተመለከት ነው። አስራ ሁለት አመቷ ነበረ። ወደ አዲስ አበባ ስትመጣ ግን የአስራ ሁለት አመት ልጅ አትመስልም በጣም ወየ ስምንት ወየ ዘጠኝ አመት ልጅ ብትመስል ነው። ሰውነቷ ደግሞ በጣም ደቃቃና ቀጭን አጠር ያለች ልጅ ነች እና ዶክተር ሆድስ ጋ ሆና ምግብ ሁሉ ነገር ጠንካራ እንድትሆን ዶክተር ሆድስ ጋ ሆና ጠንካራ ከሆነች በኋላ ነው ጋና ሄዳ መመገብ ነበረባት። ያው የሜዲካል ሌላ ሚያስ እነሱ የሚፈልጉትን ነገር ከጨረሰች በኋላ ነው ወደ ጋና ሄዳ። ያኔ ትማርም ነበር። መጨረሻ ላይ ወደ ጋና ሄዳ ነው በቀዶ ጥገና ሕክምና የምታገኘው። ግን ከዚያ በፊት የእንግሊዝኛ ቋንቋ ራሱ እንዴት በፍጥነት እንደተሻሻለ የሚገርም ነው። ሁለተኛ ክፍል ነበረች እንግዲህ ስትመጣ ነበረች። ስለዚህ አምስት አመት ነው የቆየችው ማለት ነው በአጠቃላይ። አዎ ይሄኛው ትምህርቱ ሀዛ ይሻላል። ደን ገባነ ወንበር ተሰጠነ ቁጭ አለ my name is zamanur oktukay. i came from a small village called belasa in northwest tokyo. i lived with my parents in a mud hut in our tiny village. when i was just two years old, i got sick and was diagnosed with tuberculosis. <laughs> ከአምስት ዓመታት በኋላ ዘመኔ ሰውነቷ ጠንከር ብሎ የቀዶ ጥገና ሕክምና ለማድረግ ወደ ጋና ታመራለች። ሕክምናዋ የተሳካ ይሆን? በቀጣዩ የመስታወት ዝግጅት የታሪኩን መጨረሻና የፊልም አዘጋጆቹ ጋር የተደረገውን ውይይት እናቀርባለን። we okay. የምትከታተሉት የአሜሪካ ድምጽ ራዲዮ ጣቢያን ነው። የመስተዋት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል እያስተናገድናችሁ አብረናችሁ የምናመሸው ቆንጅት ይታይና ሄኖክ ሰማእግዜር ነን። የዩናይትድ ስቴትስ ፕሬዚደንት ባለቤት ቀዳማዊት እመቤት ሚሼል ኦባማ በዓለም ዙሪያ በታዳጊ ሀገሮች ትምህርት ቤት ለመግባት ያልቻሉ 60 ሚሊዮን ሴቶች ልጆች የትምህርት እድል እንዲያገኙ ለመርዳት የተወጠነውን መርሃ ግብር ለማስተዋወቅ ባለፈው ሳምንት በዚሁ ሳምንት ወደ ጃፓን ተጉዘው ነበር። ሌት ገርልስ ለርን፣ ሴቶች ልጆች ይማሩ የሚል መጠሪያ የተሰጠውን መርሃ ግብር ሚስስ ኦባማ ቶኪዮ ውስጥ ከጃፓኗ ቀዳማዊት መቤት አኪ አቢ ጋር ባደረጉት ስብሰባ ላይ ነበረ ያስተዋወቁት። አንድ የማውቀው ነገር ግን አሉ ሚሼል ኦባማ እኔንና እኔን መሰል ሴቶች ልጆች እንደመኖራቸው በዚያው መጠን በዓለም ዙሪያ ብዙ ጎበዞች፣ ችሎታና የስኬት ጥማት ያላቸው ብዙ ሴቶች ልጆች ያሉ መሆኑን አውቃለሁ። ፈጽሞ እድሉን ስላላገኙ ብቻ ነው እንጂ ነበር ያሉት። 62 ሚሊዮን ሴቶች ልጆች ትምህርት ቤት ገብተው መማር አለመቻላቸው ራሱ ከባድ የሆነ የሰብአዊ አቅም ብክነት ነው ያሉት ሚስስ ኦባማ። ጃፓን የሴቶች ልጆችን ሁኔታ ላገናዘቡ የትምህርት መርሃ ግብሮች የሚውል 340 ሚሊዮን ዶላር እንድትለግስ አሳስበዋል። የጃፓን ኦትሱ ከተማ ከንቲባ ኒዮሚ ኮሺ ሚስስ ኦባማና ሚስስ አቤን ይህን ጥረት በመምራታቸው አመስግነዋል። ጃፓንም ያሏትን የጾታ መዛባቶች ለማስተካከል እርምጃ መውሰድ ይኖርባታል ሲሉም አሳስበዋል። ሁለቱ ቀዳማዊ እመቤቶች በማደግ ላይ ባሉት ሀገሮች ችግሮች ላይ ማትኮራቸው ከችግሩ ግዝፈት አኳያ ተገቢ ነው ያሉት ከንቲባዋ፣ ጃፓን ውስጥም ቢሆን የተማሩ ሴቶች እንኳን ሳይቀሩ ስራ መስራት እንዳይችሉ የሚያደርግ ችግር ስላለ መፍትሄ መሻት ይኖርብናል ብለዋል። የወንዶች የበላይነት በሰፈነበት ባህላችን፣ አሉ ከንቲባዋ፣ ከወንዶቹ ጋር ለመወዳደር ምርጫ ማድረግ ነበረብኝ። ከወንድ እኩል ስራ ለመስራት ስል አላገባሁም፣ ልጅ አልወለድኩም። ነገር ግን ይሄ ለጃፓን ሴቶች ከስራ ከልጅ የቱ ይሻለኛል የሚል አማራጭ መቼም ጥሩ አይሆንም ነበር ያሉት። ሴት ተማሪዎች ካሉባቸው ችግሮች አንዱ በሆነው ባለፈው መስተዋት የተጀመረውን ዝግጅት ይሆናል። ቀጥለን የምናቀርበው ሴቶች ልጆች በየወሩ የሚጠቀሙበትና የግል ንጽህናቸውን የሚጠብቁበትን አቅርቦት ለማሟላት በተያያዘ ጥረት ዙሪያ የተደረገ ውይይት ነው። አቶ ባልቻና ወይዘሮ ኤልሳቤጥ ሀይለማርያም ጋር የተካሄደው ውይይት ቀሪውን እንሆ ወይዘሮ ኤልሳቤት ለዚህ ችግር መገልገያ የሚሆነውን ሴቶቹ ልጆች ራሳቸው በሚሰሩበት ጊዜ የሚሰማቸውን ደስታ በመግለጽ ይጀምራሉ። በጣም ነው ደስ የሚላቸው። እንደውም ራሱ እኔ ትዝ ይለኛል፣ ባለፈው ጊዜ እዚህ ቀጨኔ ደብረ ሰላም ላይ እንትን ስልጠና እየሰጠናቸው ነበር። ካማ ደስታ ከቀጨኔ ደብረ ሰላም የመጡ ተማሪዎች የሰፋችሁት ለራሳችሁ ስንላቸው፣ እንዴት ተሯርጦ እንደሰፉ ላወራልሽ አልችልም። አንዷ እስከ ሶስት አራት በግማሽ ቀን ውስጥ ማለት፣ እየቀደድ እያሳየን መጀመሪያ በወረቀት እናሳያቸዋለን አቀዳድዱ ከዛ በኋላ ጨርቅ እንሰጣቸዋለን። በጨርቁ ሁለት አይነት አሰራር ነው ያለው፣ የሞዴስ አሰራር። የፈለጉትን እንዲጠቀሙ ነው የምንፈልገው እና ከሁለቱም አንዳንድ ስሩ። ከዛ የቀደመ ደግሞ ይህ ስራ ሰርታችሁ ግን ለራሳችሁ ስንላቸው ምን ያህል ፍጥነት እንደነበራቸው ላወራልሽ አልችልም። ትልቅ ደስታ ነው ለእርሶ የሚሰጠት በጣም ምን ጊዜ እንደሰፉት እኔ ለራሴ በጣም ከገረሜ ነገር እሱ ነው። ማሳየት መፍትሄን ማሳየት ነው ቁልፉ። አይደለም ወይዘሮ ኤልሳቤጥ ለችግር አዎ፣ ዋናው መፍትሄ ካሳየን በቂ ነው። ስንት ትምህርት ቤቶች አሉኝ አዲስ አበባ ውስጥ በእናንተ አማካይነት ስልጠናውን ያገኙት ልጆቹ? የካ ክፍለ ከተማ አንድ ሶስት ትምህርት ቤት ሰጥተናል። ጉለሌ አብዛኛውን ሰጥተናቸዋል። ይገለገሉበታል ከተማ አንድ ወይስ ኖ እንገለገልበታለን ይላሉ። ምክንያቱም አንደኛ የኛ ፕሪፓራቶሪ ስለሆነ ይመጣል ወደኛ እና ስፔሻሊ ዘጠኝ አስር ስምንት ሰባት እነዚህ በጣም ነው የሚጠቀሙበት። ይሄንን በማስተማርና አስፈላጊውን ቁሳቁስ በማግኘት ረገድ ያለው ችግር ምንድን ነው የሚመስለው? አሁን ትልቅ ችግራችን የቁሳቁስ ችግር ነው። ትልቁ ችግር። እሺ ምን ምንድን ነው የሚያስፈልገው? ጨርቅ ያስፈልጋል። መቀስ፣ መርፌ፣ ክር፣ እነዚህ እነዚህ ነገሮች መኖር አለባቸው። እና ደግሞ መስፊያው መኪናው ያስፈልጋል። ከተቻለ መኪና ቢኖር በአንድ ትምህርት ቤት ቆንጆ ነው። ይሄ እንግዲህ እንደሚያውቁት የተለያዩ ችግሮች በመገናኛ ብዙኃን በሬዲዮ በቲቪ ጎልተው የሚነገሩ አሉ። ለምሳሌ ያለ እድሜ ጋብቻ የልጆች ግርዛት የመሳሰለው የኤች አይ ቪ ኤድስ ነገር ብዙ ነገሮች ጎልተው ውይይት ይደረግባቸዋል መረጃ መለዋወጥ አለ ይሄ ጉዳይ ትኩረት ያገኛል ብዙ አያገኝም አንድ ወቅት ትዝ ይለኛ ሬዲዮ ፋና ቃለ መጠየቅ አድርጎልን ነበር መጥቶ ትምህርት ቤታችን በተረፈ ግን የለም ስለዚህ ትኩረቱን ካገኘ መፍትሄው ላይም ርብርቡ ሊገኝ ይችላል። አይደለም እንዴ? አዎ ይገኛል ብለን እናምናለን። ስለዚህ ችግር ማህበረሰቡ ምን አይነት ግንዛቤ ነው ያለው? አንደኛ ለአስተማሪም ለተማሪም ግንዛቤ ለህብረተሰቡም ለወላጅም ማለት ነው ግንዛቤ ያስፈልገዋል። ሁለተኛ ደግሞ ሽንት ቤት መኖር አለበት። የሴቶች ሽንት ቤት በተለይ መኖር አለበት ግዴታ ነው። ባስኬት እዛ ላይ ቢቀመጥ ባስኬት ላይ መቀየር ይችላሉ። ሁለተኛ ደግሞ ጨርቅ መኖር አለበት መርፌ ክር፣ ግን ኖርማሊ ጨርቅ ደግሞ ከቤታቸውም ካለው መስራት ይችላሉ። መርፌ ክር ካላቸው ጥሩ ነው ብዬ አስባለሁ። እንግዲህ በከተሞችም በከተሞች የመርፌ የክሩ ችግር ካለ በገጠር ደግሞ ወይ ብሳላ አይደለም ወይዘሮ ኤልሳቤጥ? በጣም ይብሳል። እንደውም አንድ ከኛ የስራ ተጽወታ ክበብ ምንድን ነው ያለው በዚህ በኦሮሚያ ክልል ምን አለበት ይሄ ነገር ቢስፋፋ እና ለምን አናስፋፋውም እያለ እየጠየቀን ነበር። ሞር ወደ ገጠርም ቢስፋፋ ግን እኛ ሞር ጊዜ ስለሌለን እንጂ ቢስፋፋ ሞር በቃ ውጤታማ እንሆናለን ብዬ አስባለሁ። ችግሩ እያለ ትኩረት ያላገኘበት ምክንያት ለምን ይመስሎታል? ማለት እንደ ነውር ስለሚታሰብ እኮ ነው። በግልጽ አለመወያየት በግልጽ አለመወያየት። ሴት በሴቶች ዘንድ ስለምንድን ነው ትኩረት የማያገኘው? አቅሙ፣ እውቀቱ፣ መፍትሄ የመፈለግ እድሉ ባለበት አካባቢም ነገሩ ይነሳል፣ ውይይት ይደረግበታል። እንደ ችግር መፍትሄ እንፈልግ ተብሎ ውይይት ይደረግበታል። ወይዘሮ ኤልሳቤት በዘገኘው ቀዳዳ ይህን ችግር እንዳለ እንናገራለን። ያለው ስብሰባ ያለው ቦታ ላይ እንናገራለን። በዚህ በከተማችን አካባቢ ማለት ሞዴስ የሚያቀርብልሽ ድርጅቶች ይኖራሉ። በምናገ ማለት ነው እንጂ ፋይት እናደርጋለን ተማሪዎች ሚስ ማድረግ የለባቸውም ክላስ ሞዴስ ማግኘት አለባቸው ብለን ፋይት እናደርጋለን። ፋይት በምናደርግበት ጊዜ ድርጅቶችም የሚረዱን ድርጅቶች አሉ። ልጆች ይቀራሉ ከትምህርት ቤት በዚህ ጊዜ ግድ ነው ወላ ከትምህርት ቤትም ራሱ ከክላስ ከመጣባቸው አስወጡን ብሎ ከግቢ ይወጣሉ ሞዴስ ከሌለ ስለዚህ የትምህርት ሂደታቸውንም የሚያሰናክል ይሆናል። ፈተና ላይ ይቀራሉ፣ ክላስ ላይ ይቀራሉ። ግን ይህንን አስተማሪዎች ራሳቸው ፋይት እያደርገው ስፔሻ ሴት መምህራን ከራሳቸው ከኪሳቸው አውጥቶ ገዝቶ የሚሰጡባቸው ጊዜም ብዙ ነው። ልጆቹ ላይ የሚኖረውን ስሜት እስቲ ለአድማጮቻችን ያስረዱ። ይሄ ነገር መቼም በዓመት አንዴ ሳይሆን በየወሩ ነው እና የሚመጣው አንዲት ልጅ የሚገጥማት ችግር በዛ ሰዓት ምንድን ነው የሚመስለው? እስኪ የተማሪውን ሁኔታ በመጥቀስ ለአድማጮቻችን እስቲ ያስረዱልን። በቃ ምን ሆንሽ ስትያት ራሱ ኖርማሊ እንደዚህ ነው ምናምን አትልሽም። ራሴን አመመኝ ልክ ቅድም ባልቻ እንደተናገረው ራሴን አመመኝ ነው እንጂ በግልጽ አይነግሩሽም። በግልጽ አይነግሩ። ሴት መምህራን ይቀላቸዋል። አመመን እስኪ እንውጣ ፍቀይልን ወይ ካለች ስጭን ይላሉ። ጃኬታቸው አውጥተው ከታች ያስሮታል። ተብላሽሆኝ እኮ እንዴት ብለሽ ነው ተማሪ ምትይኝ? ልክ ነው በዛ ሰዓት እንበል ለምሳሌ እርስዎ በሚያስምን ትምህርት ነው የሚያስተምሩት፣ ወይዘሮ ኤልሳቤት። አይ ፊዚክስ ነው የማስተምሮ፣ ሲቪክስ ነው ትምህርት ቤት ክፍል ውስጥ ቁጭ ብላ እንዴት ልጅ ካሁን ካሁን ልብስ ነካው፣ ካሁን ካሁን እንደዚህ ሆንኩኝ እያለች ስታስብ ትምህርቷን ለመከታተል አትችልም። አይደለም እንዴ? ዴፊኒትሊ አትከታተልሽ። እሱ ራሱ የትምህርት አቀባበላቸውን እየጎዳው ይሄዳል። አዎ፣ ተማሪዎች ባለፈው፣ አሁን ቀደም ብሎ አቶ ባልቻ ሲናገሩ እዚህ ጉዳይ ላይ ክትትል ጥናት እንዲያደርጉም የገፋፋቸው ተማሪዋ ልጅ ወንዶች እያባረሩ እንደዚህ ሆነች እያሉ እያባረሩ ሲያሰቃዩዋት ማየታቸው እንደሆነ ገልጸውልኛል። ትምህርት ቤት ያዋክቧቸዋል ሴቶቹ ልጆች። እዚህ ኖርማሌ የሚያዋክብ ያለ አይመስለኝም። ተማሪ ግን ችግር ካላቸው ጓደኞቻቸውን ይነግራሉ። እንደገና ደግሞ አሁን ለምሳሌ እኛ ትምህርት ቤት ከወሰድ ሞዴስ አብዛኛው ጊዜ እኔ የማደርገው ሴት መምህራን ነው የምሰጠው እና ማንኛውም ሴት መምህራን ሬዲ ናት፣ ዝግጁ ናት። እና ማንኛውም ሴት መምህራን ሳላቸው እናሳያቸዋለን። ማሳየቱም ግን ለትን አስቸኳይ ጉዳይ ግን ሁሉም ሴት መምህራን ሬዲ ናቸው፣ እና እርስ በራሳቸው ቲቸር ኤልሳን ጠይቋት ነው የሚለው። አብዛኛው ጊዜ መንን ካየሹ እና አሁን እንደ እኔም ልገኝ ላልገኝ ይችላሉ፣ ክላስ ልገባ ይችላሉ። ስለዚህ ያለኝ እድል ምንድን ነው? ሁሉም መምህራን ሴት መምህራን ሬዲ መሆን አለባቸው፣ ዝግጁ መሆን አለብን ብለን ነው የምናምነው። በራሳችሁ ወጪ ነው ነው? እኛ በራሳችን ወጪ የምናደርገው ካጣን ነው። ካገኘን ደግሞ ማለት እንጠይቃለን፣ ድርጅቶች እንጠይቃለን ይሰጡናል። እና ድርጅት አንዳንድ ድርጅቶች የሚሰጡናሉ እና እነሱን በሚሰጡበትን ጊዜ እናከፋፍለዋለን ለሴት መምራር ማለት ነው። ግን እንደው በቂ ለተማሪዎች የሚበቃ አይደለም። ለድንገተኛ ለድንገተኛ ብቻ ነው ይሄ ለድንገተኛ ትምህርት ቤት መጥተው እንደዛ አይነት ከገጠማቸው ነው። ይህንን ውይይት የሚያደምጡ በተለይም ደግሞ በዛሬው የሴቶች ቀን የሚያደምጡ ለእነሱ ምንድን ነው ጥሪ ያለዎት፣ ወይዘሮ ኤልሳቤት? ለዚህ ጉዳይ ትኩረት እንዲሰጡ ትኩረት ቢደረግበትና አትሊስት ተማሪዎች አሁን ሁሉም ተማሪ ጋር ለማዳረስ ኢኮኖሚካሊ እኛ አንችልም ማለት ኢኮኖሚካሊ የሚደግፈን አካል ካለ እኛ እንኳን አዲስ አበባ ሌላ ቦታም ሄደን ማሰልጠንና የየራሳቸው ተማሪዎች ለምሳሌ ሜሪ ያሳየችን ፖርሳ አላት ራሷ ሞዴሷ፣ እና ሁሉም ተማሪ የራሱን ሞዴስ አዘጋጅቶ አንድ ችግር እንኳን ከትምህርት ቤት ውጥት ብላ ሽንት ቤት ከሄዳ የምትቀይርበትን ነገር ቢፈጠር እንኳን አዲስ አበባ አልኩሽ መላ ኢትዮጵያ ብናዳረስ በጣም ደስተኛ ነኝ። አመሰግናለሁ። ወይዘሮ ኤልሳ እኛም እናመሰግናለን። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። አድማጮቻችን፣ ተከታዩ ባለፈው ሳምንት የጀመርነው ውይይት ነው። የድረገጽ ሐሳብ መለዋወጫ መድረኮች የተለያዩ ሐሳቦችንና መረጃዎችን ለመለዋወጥ የሚረዱ ናቸው። ከቆዩ መገናኛ ብዙሃን መደበኛ ከሆኑት ማለት ነው፣ እንደ ጋዜጣ፣ ቴሌቪዥንና ሬዲዮ ጋር እንዴት ይገናኛሉ? ወጣቶችስ በየትኞቹ የመገናኛ ብዙሃን ይገለገላሉ? በሚል ርዕስ አጠር ያለች ውይይት እናደርጋለን። የውይይቱ ተካፋያችን በዚህ በስቱዲዮ የተገኘችው የዞን ዘጠኝ ጦማር ጸሐፊዎች መካከል አንዷ የሆነችው ሶሊያና ሽመልስ ነች። ኦፍላይን ብዙ ነገር ይጠይቀሃል። ያለው የአስተዳደራዊ የቢሮክራሲው የፖሊሲው ችግር ሁላ እንዳለ ሆኖ ከዛ በተጨማሪ ደግሞ የአቅም ችግር የሚኖርብሃል። ስለዚህ ይሄኛው ቀላል አድርጎት ነበረ የሚታየኝ እሱ ነው። ለእኛ የቀለለን እሱ ነው። አንደኛው ገደቡ ምናልባት የሚሰማ ገደብ እኛ የሚያነኝም ስንል የነበረው ምንድ ነው፣ ይሄንን ነገር እኮ አንድ ከአንድ ሚሊዮንና ከአንድ ነጥብ አምስት ሚሊዮን ሰው በላይ ሊያየው ይችላል በጣም ትልቅ አይደለም። ለዘጠና ሚሊየን ሕዝብ ላለበት ሀገር ኢንተርኔት ግን የሚያትሙት ጋዜጦችን ብንመለከት አዲስ አበባ ሀያ ሺ ትልቁ ሀያ ሺ ነው የሚያትሙ ባለፉት አስርተ ዓመታት ትልቅ አተሙ ቢባሉ እንደዚህ ነው። አንዳንድ በምርጫ ዘጠና ሰባት ጊዜ ምናልባት እስከ ሰላሳ ሺ የደረሱ አሉ። ከዛ በላይ ግን ቁጥሩስ ምን ያህል ነው? አሁን ጨምሯል። የማህበረሰብ መገናኛ በጣም ተጠቃሚው ብዙ ጨምሯል። ምንድነው የኢንተርኔት ተጠቃሚውን ሊጨምር ያደረገው የማህበረሰብ ሚዲያ ነው ነው የሚለው እንግዲህ ብዙዎች ሀሳብ። ማህበረሰብ ሚዲያ ባይኖር ኖሮ ሰዎች አይመጡም። አሁን ግን ቢያንስ ፌስቡክ ፔጅ ያላቸው ሰዎች በተለይ አክሰስ ካለ እንዳለ እሱ ነው። የአክሰሱ ገደብ ኢንተርኔትን ማግኘት ገደቡ እንዳለ ሆኖ ግን ቢያንስ ሰዎች እንደ ኖርማል እንደ ፌስቡክ ገጽ መኖር ማለት ለሆነ ነገር እንደ ማንኛውም እንቅስቃሴ ከተማ አካባቢ በተለይ እርባን አካባቢ የምትጠቀምበት ነገረው ስልክ አለ። የሞባይል ላይ ያለ ኢንተርኔት መጨመሩ ደግሞ ይመስለኛል የሰዎችን የሶሻል ሚዲያ የማህበረሰብ ሚዲያውን እድል ጨምሮታልና አሁን ግን ከእስሩ በኋላ አንደኛ በጣም ለዘመቻው ረድቶናል ማህበረሰብ ሚዲያ። ከእኛ ስር ወዲህ ያስተዋልኩት ነገር ምንድን ነው? መጀመሪያ ያስደነግጣል። ሰው ፌስቡክ ላይ ስለጻፈ የሚታሰር አይመስልም፣ እኛም አይመስለንም ነበረ። ሁሌም የምንለው ቅድም እንዳልኩ ይህማ ትንሽ ሰው ነው የሚደርሰው፣ ለዛውም ማህበረሰብ ሚዲያ ላይ ገብቶ፣ ለዛውም በጣም ፖለቲካ የሆነ ነገር የሚያነባው ሰው ስንት ነው ስንት ነው? ና መንግስት ሲሪስ ላይ አይወስደንም ያለው ስለዚህ ራሳችንን እንደ ትልቅ ላ መገመት የለብንም የሚል ክርክርም ነበር በመሀላችን። በተለይ የመጨረሻ አካባቢ ስጋት አለብን ወይ የደህንነት ስጋት አለብን ወይ ስ የለብን የሚለው ነገር ስናወራ ና ራሳችንን ስናከብድ ነው የሚሉ ብዙ ሀሳቦች ነበሩ። እንዴ እኛ ምን ሰርተን ነው? ምን ነገር ቢያነቡን ጥቂት ጥቂት መቶ ሺዎች በዛ ላይ ያን ጊዜ የፌስቡክ ፔጁን ራሱ የሚከታተሉ ሰዎች አስር አስራ አንድ ሺ ነበሩ ና አስራ አንድ ሺህ ሰው ለሚያነባው ነገር መንግስት ከኛ ጋር እነሱም አክቲቭሊ ለኢም ላይ ይሳተፉ ይችላሉ ና እንዴት እንደዛ ብላችሁ ራሳችሁን ራሳችንን ያሰብንበት መንገድ ትክክል አይደለም፣ የመዘንበት መንገድ ሁላ ብለን እርስ በርሳችሁን ላጭቀጭቅ ነበረ። የተወሰኑ ሰዎች አይ ቢሆንም ማየቱ አይከፋም የደህንነት ችግሮች ካሉ የሚለውን ማለት ነው ና አሁን ከስሩ በኋላ ያየሁት ነገር ምንድነው? ብዙ ዝምታ አለ። በጣም አክቲቭ የነበሩ ከኛ ጋር በደንብ ሲያወሩ የነበሩ ልጆች አሉ። እሱ በጣም በጣም ቀንሶታል። አሁን ለምሳሌ የመጀመሪያው ሰሞን የስሩ ሰሞን የነበረውን የትዊተር ላይ የነበረውን ከሀገር ቤት የሚመጣውን እንቅስቃሴ ብታይ ጊዜው እየሄደ በመጣ ቁጥር፣ በተለይ ደግሞ ኬዙ በጣም ሴሪየስ እየሆነ ሲመጣ የጸረ ሸብር ህጉ ደግሞ እንደምታቀው ነው፣ ብዙ ማስፈራሪያ ነገሮች አሉት ኢንፎርሜሽንን ማሰራጨት የሽብር ኢንፎርሜሽን ማሰራጨት ተብሎ ነው የሚቆጠረው። ስለዚህ ጸረ ሽብር በተከሰሰ ሰው ጋር ስታወራ የሚሉ አሉ። ከዛም ደግሞ ሁሉ የሚባሉ አሉ አይደለ? ጸረ ሽብር የተከሰሰ ሰው ጋር አብሮ መሆን ምናምን ምናምን። በቀጥታም አንዳንድ ያነጋገርኳቸው ሰዎች አሉ ና በቀጥታ ተጠርተው ማውራት እንዲያቆሙ የተነገራቸው አሉ። ይህንን እንግዲህ ምስክሮቹ የገለጹልኝን ነው። አየር ላይም የሚገልጸው ተጠርተን መጻፍ እንድናቆም ተነግሮናል ነው የሚሉት። የተወሰኑ ሰዎች አኖኒመስ ሆኑ ራሳቸውን ያስተዋልኩት እኔ ለምሳሌ የራስን ደብቆ የማውራት ስንትን ጨመረ ከእኛ እስር በኋላ በብዕር ስም ወይ በብዕር ስም ወይ ሌላ የብዕር ስም ምንድን ነው የሚባለው? ቃል እንፍጠር እንጂ የለውም። እንግዲህ እስካሁን ድረስ ያው የፈለገህን ስም ሰተት ትመጣለህ። ምንድን ነው ግን እኛ ውስጥ አንደኛው እኛ ጋር የነበረው የመጀመሪያ በነገራችን ላይ ብሎጉ ላይ መጻፍ ስንጀምር፣ የዞን ዘጠኝ ላይ መጻፍ ስንጀምር በስማችንና በፎቶአችን መሆን አለበት አቤል እንተከራከረው በዛና እኛ ብዙም ትኩረት አልሰጠ ነው። አይ ለምን እንደፈለገን ስ ብንሆነ? አይ ኢንተርኔት አካውንተብሊቲ የለውም። ራሳችን አውጥተን እስካላስቀመጠን ድረስ ተጠያቂነትን አያመጣም። አሁን ጥሩ አንድ ሀሳብ አመጣሽ። ከሱ ጋር ተያይዞ እንግዲህ ያው የማህበረሰብ የመገናኛ ብዙኃን ማንም ሰው ደግሞ ጦማር መጻፍ ይችላል። የፈለገውን ደስ በሚለው ሬዲዮ መጠገን የሚፈልግ ሰው ስለ ሬዲዮ መጠገን፣ አጠጋገን ስለ አዲስ ቴክኖሎጂ ሊያወራ ይችላል። ግን ኃላፊነት ተጠያቂነት በማህበረሰብ ድረገጾች በኢንተርኔት የምን የምንለቃቸው መረጃዎች ትክክል መሆናቸው የተጣሩ መሆናቸው እንደዚሁም ደግሞ መሰረታዊ የሆነ የግንኙነት ህጎችና የጨዋነት መስፈርቶችም አሉ። በማህበረሰብ ውስጥ ያለውን ውይይት እንዴት ታየዋለሽ? የእኛ እንግዲህ አሁን እኔ ልነግርህ የምችለው እንደ ችግር አይተነዋል። መጀመሪያ ተጠያቂነት ያስፈልገዋል። ምክንያቱም ራስን ስትደብቅ ማንም ሊጠይቅ የሚችል የለም። አያውቅህም ቤተሰብ ጓደኛም አያየውም። ስለዚህ ማንም ሰው እንትና ስለሆነ ነው ይህንን ያለው ሊልህ አይችልም። ና ተጠያቂነትን ለማምጣት በስማችን ነው መጻፍ ያለብን ሁላችንም ቦታችን ሊመጣ ይገባል ተባለ። ያንን አደረግን ተነጋገርንበት። ና ስለዚህ እሱ ትንሽ ተጠያቂነትን ይጨምርልጨምራል አዎ፣ ሰዎች ያውቁታል ያውቁሃል። ስለዚህ የምትለው ነገርረተው እንደዚህ አይነት ነገር አይባልም ትባላለህ። ና አንደኛው የሚመስለኝ ውይይቱን በተለይ ባለፈው ዘጠኝ ወር አይተው ከነበረ ወደ ይሄ ወደ ብሽሽቁ፣ ወደ ብዙ እርስ በርስ ወደ መጋጨት፣ ወደ ስድብ ምናም ምናምን የሄደበትም አንደኛው የሚመስለኝ አካውንተብል ሆኖ ተጠያቂ ሆነው ራሳቸውን ገልጸው የሚጨምሩ ሰዎችን ቁጥር ፍርሀቱ ስለሚቀንሰውም ጭምር ነው። በዛም ላይ ውይይቱን የተሻለ አቅጣጫ፣ ክብደት፣ ደርዙን ሰፋ ለማድረግ ይረዳል። እንደዚህ ሰዎች ተሰባስበው አዎ በስማችን ነው የምንጽፈው፣ የምንጽፈውን ደግሞ አስበንበት ነው የምንጽፈው። እንደዚህ በሚሆን ጊዜ መረጃ ያንሸራሽራል። ለህዝቡም የሚጠቅም ነገር ያቀርባል። ተቀባይነትንም ታጣለህ። እናውቃለን። እንደዛ በዛ መልኩ በስነ ስርዓቱ መረጃዎችን ተጠቅመንና ደግሞ በሚገባው መልኩም እውቅና የሚሰጠውን እውቅና ሰጥተህ እውቅና የማይገባውን ጉዳይ ደግሞ ይሄ ነገር መሻሻል አለበት ስትልም ሰዎች ወደዛ ቦታ የሚመጡት ትክክለኛ ነገር እንደምታወራ ስለሚያስቡ ነው። እና ያንን ማውራት ባቆም ቁጥር ሰዎች ወደ ብሎጋችን እንደማይመጡ እናቅ ነበረ። ለዛም ነበረ። ስለዚህ ተአማኒነት ወሳኝ ነበረ፣ ወሳኝ ነበረ። ለዛ ነው ህገ መንግስቱ ይከበርን ስንጀምር የመጀመሪያው ዘመቻ ላይ ህገ መንግስቱ ይከበር ስንል በጣም ብዙ ተቃውሞ መጣ። የምን ህገ መንግስት ነው ይከበር የምትሉት ደግሞ እዛ የህገ መንግስት ማ ጭራሽ ለኢትዮጵያን የቆራረጠ ያፈረረሰ ምናምን የሚሉ ብዙ ትችቶች ባለኝ ሀሳብ ነው። ከዛ በሌላኛው በኩል ደግሞ እነዚህ ደግሞ እነማን ናቸው? ምንው ሰይጣን ላመኑ መጽሐፍ ቅዱስ ይጠቅሳል። እናቃቸው የለን የመቼ ህገ መንግስት ይከበር ባዮች ናቸው። አፍራሾ ህገ መንግስቱ አፍራሾች እኮ ናቸው ደግሞ የሚል ደግሞ ሌላኛው ወገን መጣ እና ከባድ ነው። ግን በተለይ በእኛ ማህበረሰብ ውስጥ ተአማኒነትን ይዞ እንደዚሁ ነገሮችን ደግሞ መሀል ላይ ቆሞ መስራት አሁን እንዳልሽው ነው። በአንድ በኩል እንደዚህ አይነት አስተያየቶች ሲመጡ በሌላ በኩል ደግሞ መንግስት ክስ እየመሰረተ ነበር። ከባድ አይደለም፣ ጊዜ ይወስዳል። እኔ አንደኛው የተማርነው ነገር እሱ ነው። ከባድ ይመስል ነበረ እና በየትኛውም በኩል በመንግስት ተቺዎችም በኩል በመንግስት ደጋፊዎችም በኩል ትችት ሲመጣብህ የሆነ ሰሞን ላይ እንዴ እንዴት ነው እን ይሄ አይነት ነገር የማስብበት መንገድ ትክክል አለም እንዴ ብለህ ልትል ትችል ይሆናል። ግን ለጥቂት ጊዜ ነው። ጊዜ ይወስዳል። ከዛ በኋላ እንግዲህ የራስን ኮንስቲቲንሲ ማምጣት ይቻላል ብዬ እያስባለሁ። እሱን ነው ያደረግነው እኛ ህገ መንግስቱ ይከበር ስንል በጣም ብዙ የተቆጡ ሰዎች ነበሩ። በዛው መጠንም ደግሞ እነዚህማ በህገ መንግስቱ ከለላ ሌላ ነገር እየሰሩ ነው የሚሉ ሰዎች ነበሩ። ሁለተኛው ዘመቻ ላይ ግን የተወሰኑት ከሁለቱም ቦታ መጥተዋል ሀሳቡን ወስደው ከዛ ሶስተኛው ላይ እንደዛ እያለ የተወሰኑ ሰዎች መሀል ላይ እነዚህ የምታወራውን ነገር የሚሰሙ ሰዎች ይመጣሉ። ጊዜ ወስዳል እንዳልኩ። በጣም በቀላሉ በጣም ብዙ ሰው በሆነ በተለይ ደግሞ በሆነው በኩል ያለውን ሰው አምዶ ማግኘት ከፈለግ ያንም ማለት ትችላለን በዛኛው በኩል ሄደህ በደንብ አድርገህ በዛ እስከ መጨረሻ ድረስ ከዛ ብዙ ሰዎች በአጭር ጊዜ ውስጥ ምክንያቱም ሰዎች ኦልሬዲ የሚያስቡትን ነገር ነው የምታረጋግጥላቸው። እነሱ የሚያስቡትን ነገር ላይ ካፒታላይዝ አድርገህ ጨምረ ስትመጣ ና ይሄኛው ሳይድ ችግሩ አዲስ ነገር ነው። አዲስም አይደለም ግን ይዘህ የምት መጣው ነገር ሁሎቹ ሁሌ ሰዎች የሚደግፉት ነገር ላይ ላይሆን ይችላል። ና ግን ጊዜ እየቆየ እየሄደ ሰዎች መቀያቸው ደስ ይለኛል። ያሁን ህገ መንግስቱ ይከበር መስራታችን እና ያኔ ያንኛው ተከታትየዋለሁ ያኔ ስናነሳ የነበረው ምንድነበር ጀመራችኋቸውን ዘመቻዎች በሙሉ ሁሉም ሰው ይጽፍ ነበረ። የጊዜ ገደብ አለው። በዛ ጊዜ ገደቡ ውስጥ ሰው መናገር የፈለገውን ከተናገረ በኋላ ጨርቁን አራግፎ ማኪያቶ የሚጠጣው ማኪያቶ ይጠጣል፣ አብሮ የሚስቀው አብሮ ይስቃል። አይ አለስማማም ያለም አለመስማማት ይችላል። የእኛ ጓደኛም እነዚህ ህገ መንግስቱ ይከበር ስንል እንዴ ብሎ ህገ መንግስቱ መፍረስ አለበት የሚል በተከታታይ እኛ ዘመቻውን በምንሰራበት ወቅት ተቃራኒ ያን ይጽፍ ነበረ። ግን ለእኛ ያን ካምፔኑን መሳተፍ ነው። ዘመቻውን ተሳትፏል ኛ ተቃውሞ ዝ ጉድ ምንፈልገውም እንደዛ ነው ሀሳብ የነበረው። በዛው መጠንም ደግሞ ዘመቻውን ሙሉ ለሙሉ በመቃወም የዘመቻው የሚቆይበትን ጊዜ በሙሉ ስለ ዘመቻው ዓላማ አየነስትዮ ነገር የሚጽፉ ነበሩ። ግን እሱም ቢሆን ስለ የዘመቻውን ጉዳይ ሀሳቡን ላይ ነው የሚወያዩት ና መጨረሻ ላይ ሁሌም ስናመሰግን እናመሰግናለን እናመሰግነው ዘመቻው የተሳተፉት ና የደገፉትም ብቻ አይደለም የተቃወማችሁትም ሰዎች በዚህ ጉዳይ ዙሪያ ሀሳብ እንዲዳብር ማድረግ መቻሉ ራሱ አንድ ነገር ነበር። እንደምታውቀው ደግሞ ኢንተርኔት ሁሌም እንደምንለው ነው እንዲህ አይነት ውይይቶች በተለይ ኦፍላይን እየጠበበ ሲመጣ ኦንላይን ላይ የሚኖረው ውይይት በጣም ብዙ ሀሳቦችን ያዘ ይመጣል። በዛ ላይ ደግሞ ኦንላይን ደግሞ የተ ሬጉሌት የምታደርገውም ነገር አይደለም፣ ፕላትፎርሙ ራሱ አይደለም። ላይክ ማንም ሰው የፈለገውን ነገር ማለት ይችላል ና ይህኛው እንደዚህ ማለት አልነበረበትም፣ ይህኛው እንደዚህ የሚለው ነው የምቀበለው የምትለውም አይደለም ና እሱ ለውይይቱን በደንብ ለመጨመር ረድቷል ብዬ አስባለሁኝ። አሁን ምናልባት እስሩ ነው ትንሽ ወደኋላ የጎተተው እና ለእኔ የማህበረሰብ ሚዲያ ውይይቱን በደንብ ወደኋላ ጎተቱ። አድማጮች ውይይቱ አላበቃም። በቀጣዩ የመስታወት ዝግጅታችን ቀሪ ሐሳቦችን ይዘን የምንመለስ ይሆናል። ለምሽቱ ግን በዚህ በስቱዲዮ ተገኝታ ሐሳቧን ላካፈለችን የዞን ዘጠኝ ጦማር ጸሐፊዎች መካከል አንዷ የሆነችው ሶሊያና ሽመልስን አመሰግናለሁ። እጅግ የተከበራችሁ አድማጮቻችን ከዚህ ሞቅ ያለ ዜማ በኋላ መሰናበታችን ነው ስንል፣ እንግዲህ ልባዘንያዘ በዝግጅቶቻችን ላይ ያሏችሁን አስተያየቶች ላኩልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ያለፏችሁን ዝግጅቶች ደግሞ ቪኦኤ ኒውስ ዳት ካም ስላሽ አምሃሪክ ላይ መከታተል ትችላላችሁ። በቪኦኤ አምሃሪክ ደግሞ ትዊተርና ፌስቡክ ላይ ታገኙናላችሁ። ባካችሁ ተከተሉን፣ ቪኦኤ አማሐሪክ ብላችሁ ማለት ነው። አራት ሰዓት ሊሆን የሚቀሩን ጥቂት ደቂቃዎች ናቸው። ቆንጂት፣ እንዲያው በዜማ ጀመርነው ሁሉንም ነገር። እስከ ዜናው ድረስ ደግሞ የምንዳረስበት ግሩም ዜማ መርጫ አለሁኝ። ኬኔዲ መንገሻ ምን ይላል? በመላ ነው፣ በመላ ነው፣ በመላ ነው ንጉሱ ማጠቃለያ ዜና እናሰማችሁ። የሶማሊያ መከላከያ ኃይሎችና የአፍሪካ ህብረት ጦር በታችኛው ጁባ ክፍለ አገር ግዛት ውስጥ የምትገኝ ቁልፍ የተባለች ደሴት መቆጣጠራቸው ተሰማ። የመን ውስጥ ሁቴዎቹ አማጽያን ማዕከላዊቱን ከተማ ጣይዝን መያዛቸው ተዘገበ። እስላማዊ መንግሥት ነኝ የሚለው ኢራቅና ሶሪያ ውስጥ የሚንቀሳቀሰውና ውጊያ እያካሄደ ያለው ቡድን የመቶ አሜሪካ ጦር ባለስልጣናትን ስም አድራሻና ፎቶግራፍ በኢንተርኔት አውጥቶ ደጋፊዎቹ እንዲገድሏቸው ጥሪ ካስተላለፈ በኋላ ጥንቃቄ እንዲደረግ የዩናይትድ ስቴትስ ባህር ወለድ ኃይሎች አሳስበው ነበር። ማጠቃለያ